የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እና አንዴ ሽምፍት ሲሰራ ከሽመላኩ መላኩ ውስጥ ሆኖ ነው የሚሰራ። ሲገባ ውሻዎቹ ይጮኋሉ። አረ እነዚህ ውሾች ባካቸው እንደ ምናምን እያለ ነው እና የውሻዎች ድምፅ ጠፋ። ተደናገጡ። ምን ይደረግ ምናምን ሲባል በቃ እኔ እንደ ውሻ እጮኋለሁ አለ አንደኛው። እና ው ይላል። በቃ ጥሩ አንተ ደጋግመ እንደዛ በል እኔ እገባለሁ ብለው በቃ ተበሳጭቷል። ልክ ሲገባ አነሰ ድምፅ ልጁ ዜ አንደኛው ልጅ ለማገዝ የመላኩ አሻግሪ ትውስታዎች በቲያትሩ ወጎች ተከታታይ ውይይት ከሶስት እንግዶቻችን የአንዱን የተስፋዬ ገብረሃናን ነው የሰማችሁት። በደሜ ውስጥ አለ ራዲዮ መጽሔት፣ ለዛሬ በከፊል ዜግነቱን ወደ አሜሪካዊነት ቀይረዋል። ለምን ቢሉ ይህ ያደመጣችሁት የብዙ ጊዜ ወዳጃችንና የሥራ ባልደረባችን ከጡረታ ጊዜው ቀደም ብሎ ማረፍ በመፈለጉ ሊለየን ነውና፣ ያወያየናል። ራዲዮ መጽሔት በደም ስሬ ውስጥ ነው ያለውና እናንተን ሁለታችሁን በጣም ነው የማጣችሁ፣ ወይም ለረሳችሁ አልችልም ነው ያለን። በተረፈ ግን አድማጮች እንደምንሰነበታችሁ እንደምንስከረማችሁ፣ ምንለው አዲሱ ዓመት የሰላምና የጤና እንዲሆንላ

እነሆ ለሁላችንም ይህን ጨምሮ ነው፣ እንደኛ በአማርኛ እንደምናደርገው የሚጠራ ነው። አዎ፣ በሆነ ቀን ቴልይ ያልኩትና ዛሬም ሁሉም ላይ ይህን ጨምሮ አሉ ላይ ላይ ሰሎሞን ይህን ማለት ለምዷል። የአፍሪካ ቀንድ ማለት የአማርኛው የኦሮምኛውና የትግርኛው ክፍል ዋና አቀናባሪ ፕሮዲሰራችን ቴሊ ላይንባክ ነው። በሙሉ አጠራሩ ቴልፌር ላይንባክ። ቢያንስ ራዲዮ መጽሔትን ከዛሬ በቀር ምናልባት አንድ ይቀራ ይሆናል ፕሮዲሰር አደርግም እንደ አማሩ መሞት አይገኝም ነው የሚባለ ራዲዮ መጽሔት አምሮት በትነበር ለብዙ አመታት ማለት ነው አይደል ዝርዝሩን ወደ ኋላ ላይ በምናደርገው ውይይት እናመጠዋለን ዝግጅቶቻችንም ባጭሩ ብናስተዋውቅም የዛሬው የመስከረም ሁለት የአዲሱ 208 ዓ ም የመጀመሪያ የራዲዮ መጽሔት ቅንብራችን የንጉሥ አክሊሉ ሳይዘነጋ ልክ ዜናው እንዳበቃ ነውና የሚጀምረው ጠብቆ እንደምን አመሻችሁ አድማጮቻችን። ዜናውንም አነብላችሁ አዳነች ፍስሃዬ ነኝ። የጀርመን የስደተኞችን መጉረፍ ለመሰገደብ ስትል በጊዜያዊ መልክ ከኦስትሪያ ጋር በሚዋሰነው ድንበሯ ላይ የፖል ፓስፖርት ማለት የለ ፈቃድ ቁጥጥር ጀምራለች። ጀርመንና ኦስትሪያ በቅርቡ ስደተኞችን ለማስገባት መስማማታቸው ይታወቃል። ከኦስትሪያ ወደ ጀርመን የሚያመራው የባቡር አገልግሎትም ዛሬ ተቋርጦ ውሏል። ግሪስ ጠረፍ ላይ የተሳፈሩበት ጀልባ በመገልበጡ ቢያንስ 28 ስደተኞች እንደሰመጡ የግሪስ ባለሥልጣኖች ዛሬ ተናግረዋል። በደቡብ ምስራቅ ጀርመን ባህር ፋርማኮኒሲ በተባለው ደሴት አጠገብ በርካታ ስደተኞችን ለማትረፍ ተችሏል። ካለፈው ጥር ወር አንስቶ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመዝለቅ ባደረጉት ሙከራ ወደ 3000 የሚጠጉ ሰዎች ሕይወታቸውን እንዳጡ ዓለም አቀፍ የፍልሰት ድርጅት አይኦኤም ገልጿል። ሌላ ዜና ደግሞ 42 የሚሆኑ ፈላሾች ናቸው ተብሎ የሚታመን ሰዎች ዛሬ በጭነት መኪና የአበባ ማቀዝቀዣ ውስጥ ተደብቀው ጀርመን ድንበር አጠገብ እንደተገኙ የኦስትሪያ ፖሊስ ጽህፈት ቤት አስታውቋል። የደቡብ ሱዳን መንግስትና አማጽያን እንደ አውሮፓ አቆጣጠር መስከረም 29 ቀን ከ16 ቀናት በኋላ ማለት ነው የተባበሩት መንግስታት ድርጅት በሚያደርገው ጠቅላላ ስብሰባ ጎን ለሚካሄደው ልዩ ስብሰባ ከፍተኛ ባለስልጣኖች እንደሚልኩ ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ ባን ኪሙን ግብዣ መሰረት የሚካሄደው ስብሰባ አላማ በቅርቡ የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የዓለም አቀፍ ማህበረሰብን ድጋፍ ለማነሳሳት ነው። የሱዳኑ ተቃዋሚ ፓርቲ ውጭ ጉዳይ ኃላፊ አምባሳደር ኤዝኬል ሎል ጋትኩት የተቃዋሚዎቹ መሪ ሪያክ ማቻር የድርጅታቸውን ከፍተኛ ባለስልጣኖችን መርተው በስብሰባው ይገኛሉ ብለዋል። የደቡብ ሱዳን መንግስትም በስብሰባው ለመሳተፍ የቀረበለትን ግብዣ ተቀብሏል። ምክትል ፕሬዚደንት ጄምስ ዋኒ ኢጋ የሀገሪቱን መልእክተኞች መርተው በጉባኤው እንደሚገኙ የውጭ ጉዳይ ሚኒስትር ባርናባ ማሪያል ቤንጃሚን አስታውቀዋል። በደቡብ ምስራቅ ቱርክ ዛሬ በደረሰ ፍንዳታና በተከፈተ የሮኬት ተኩስ ቢያንስ ሶስት ፖሊሶች ተገድለዋል። መኪና ውስጥ የተቀበረ ቦምብ ነው የፈነዳው። ሲዝሬ የተባለችው የደቡብ ምስራቅ ከተማ የመንግስት ኃይሎች በኩርድ ተዋጊዎች ላይ በከፈቱ ጥቃት ምክንያት የደረሰባትን ጉዳት የተመለከቱ ነዋሪዎቿ በፕሬዚደንት ሪሴፕ ታይፕ ኤርዶጋን ላይ የቁጣ ድምፅ አሰምተዋል። ምን ብናደርጋቸው ነው ይህን ሁሉ ጉዳት የፈጸሙብን? ይህን ለማድረግ ምን መብት አላቸው? ብዙ ወጣት ሴቶችና ወንዶች አለቁብን። መኖሪያ ቤቶች ፈርሰዋል። እስቲ ወንድ ልጃቸውንና ቤተሰባቸውን በውጊያው ያሳትፉ ሌሊት ሌሊት ያለ የሌለ ጥይት እያዘነቡብን ነው በማለት ነዋሪዎቹ ቁጣ ማሰመታቸው ተዘግቧል። በመላ ሲረ ከተማ በቦምብ የተደረመሱ ህንፃዎችና ፍርስራሾች እንደሚታዩ ተዘግቧል። የቱርክ የጸጥታ ኃይሎች በኩርዲስታን ፓርቲ የታጠቀ የወጣት ክንፍ ቁጥጥር ስር በወደቀችው ከተማ ላይ ያደረሰው ውድመት ከልክ ያለፈ ነው ሲሉ በርካታ ነዋሪዎች ተቃውመዋል። ፍልስጥማውያንና የእስራኤል ፖሊሶች በአይሁዳውያን አዲስ ዓመት ዋዜማ ላይ ኢየሩሳሌም በሚገኘው አልአስካ መስጊድ ግቢ ውስጥ ተጋጭተዋል። ግጭቱ የተጀመረው መስጊዱ ውስጥ መሽገው በፖሊሶች ላይ ድንጋይ እና ሮኬቶች ሲወረውሩ የነበሩ ፍልስጥማውያንን ለማሳደድ ፖሊሶች በገቡበት ወቅት እንደሆነ ተዘግቧል። የእስራኤል ፖሊሶች በወጣት ፍልስጥማውያን ላይ እንባ አስመጪ ጋዝ ተኩሰዋል። አእምሮን የሚያስቱ ፈንጂዎችንም ወርውረውባቸዋል። መስጊዱን በባለ አደራነት የምትቆጣጠረው ዮርዳኖስ የእስራኤልን ተግባር አውግዛለች። በመካከለኛው ምስራቅ በከፍተኛ ጥንቃቄ መያዝ ካለባቸው የተቀደሱ ቦታዎች አንዱ በሆነው መስጊድ ላይ እስራኤል የትንኮሳ ተግባር እየፈጸመች ነው፣ የሥነ ስርዓት ሁኔታንም ለመቀየር እየሞከረች ነው ስትል ዮርዳኖስ ነቅፋለች። አሁን ባለው ደንብ መሰረት እስራኤላውያን መስጊዱን ሊጎበኙ ይችላሉ። ሆኖም ከሙስሊም አማጽያን ጋር ግጭት ሊፈጠር ይችላል በሚል ስጋት እዛው ሊጸልዩ አይችሉም። አይሁዳውያን ከሁሉም የተቀደሰ ቦታ አድርገው ያዩታል። ሙስሊሞች ደግሞ በሳውዲ አረቢያ ካሉት ሜካና መዲና ቀጥሎ ሶስተኛው ትልቅ የተቀደሰ ቦታ አድርገው ያዩታል። አድማጮች፣ ዜናችን ሲል ያበቃ ትመጫለሽ ብዬ አደይ ከከደነው የጸደይ ሰማይ ስር ከአበቦች ማሳ አመለኛው ልቤ ደሞ እንደ ልማዱ ወድቆ እየተነሣ በቡሄ ጅራፍ ውስጥ ድምፅሽን ፈልጎ ካፋፉ ሲወጣ በጸደይ ብራ ውስጥ አጮልቆ ሊያይሽ ከመስክ እንዳልወጣ በጳግሜን ጸበል ውስጥ ፈውሶነሽ ሊያገኝሽ ጸበል እንዳልጠጣ ይኸው ያደይ ልብሱን ደርቦ ደራርቦ አዲስ ዓመት መጣ። የአበባው ጃኖን መስኩ ተከናንቦ ላገር እየታየ እኔ ግን ተስፈኛሽ ዛሬም እንደ ከርሞ ትመጫለሽ ብዬ እንደ ዲዮጋን ኩራዝ ተስፋን አንጠልጥዬ በፀሐያማው ቀን የእምነቴን ቀዘባ እንግጫ ነቅዬ ጠበኩሽ፣ ከመስኩ ፈለግኩሽ፣ አሰስኩሽ፣ አንቺ ግን የለሽም። መስከረም ነው ዛሬ እጠብቅሻለሁ፣ ቀኑ እንደው አይመሽም። የዘመን ሸለፈት ቅልፈቱ ተገርዞ በሚወገድበት ሰማይና ምድር ተራክቦ ፈጽመው ቀን በሚወልዱበት ኮረዶች በዜማ እንቁጣጣሽ ብለው ተስፋን ባወጁበት በየሰው ደጃፍ የአደይ ዝንጣፊ ለምለሙ ቄጠማ በተነጠፈበት በቡናው መዓዛ በዶሮ ወጥ ሽታ ፈንዲሻው ፈንድቶ አገር በሞላበት የተስፋዬን ጽና እየወዘወዝኩኝ በምኵራብ ገበታ በጣን ጢሱ መሃል ስምሽን ደግማለሁ። እንደ ጐለጐታ አምናለሁ፣ አምናለሁ ያመነ ይድናል እንዲል መጽሐፉ አደያት ተነስተው የጸደይ ቀን ሸሽቶ ምንጮችም ቢነጥፉ ተስፋን እንዳገልግል በጀርባ ያዝዬ እከተልሻለሁ። መስቀልም ሲመጣ ደመራ ሲደመር ችቦዬን አብርቼ እጠብቅሻለሁ። አምናለሁ፣ አምናለሁ ከመስቀል ወፍ ጋር አብረሽ ትመጫለሽ ያኔ አገኝሻለሁ። ግጥሟን ያሬድ በላይነህ ናቸው ከብራስልስ ቤልጅግ ያደረሱን ሰላም። ቪኦዎች እንኳን አደረሳችሁ። እንኳን አብሮ አደረሰን መልካም በዓለም በመመኘት ይህችን የአውደ ዓመት ግጥም ልክ የላችኋለሁ ብለዋል። እኛ ደግሞ እንኳን እርስዎንም በሰላም አደረሶ እናመሰግናለን እንላለን። አድማጮቻችንም በሙሉ በድጋሚ እንኳን አደረሳችሁ ብለን ቀዳሚውን ዜማ እናስከትላለን እንቁጣጣ Uh ንጉሴ አክሊሉ አዲሱን ዓመት ማክበር የጀመረው ሰሞኑን በሚልካቸው ዝግጅቶች ይመስላል። ባለፈው አርብ ለምሳሌ ስለ ባሉ አከባበርና ዘንድሮ ስድስት ስለነበረችው ጳጉሜን ከዚያ ቀደም ብሎ በቀን አቆጣጠር ላይ አንድ ዝግጅት ንጉሴ ታዲያ ዛሬ በቅድሚያ እንኳን አደረሰ እንላለን። አዲስ ዓመት አዲስ ዘመን፣ እንቁጣጣሽ፣ ዘመነ ዮሐንስ፣ ዘመን መለወጫ ማለት ጀምረናል። እንግዲህ አሉላና አዲሱ እንደምታውቁት በትናንትና ዕለት ጀምረናል አዲሱን ዓመት በዕለተ ቅዳሜ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋግራችሁ እያልኩ ለእናንተም ለአድማጮቻችንም መልካም አዲስ ዓመት እመኛለሁ። እንደው በጥቂቱ ለመጥቀስ ያህል ብቻ ከፈቀዳችሁልኝ እንቁጣጣሽ የሁለት ሺህ ዘመን ታሪክ ያለው ነው። ቀላል አይደለም። የኢትዮጵያ ታሪክ መቶ ዓመት ሳይሆን ከሶስት ሺህ ዘመን በላይ መሆኑን ነው እየተናገርን ያለ ነው። እና ራሱ እንቁጣጣሽ የሁለት ሺህ ዘመን ታሪክ ያለው ነው። ይሄ ደግሞ በማስረጃ ነው። በማስረጃ የእንቁጣጣሽ ስርዓትም የተጀመረው ንግስት ማክዳ ማይበላ በተባለ ስፍራ ቀዳማዊ ምንሊክን በወለደች ጊዜ የተፈጸመ ስርዓተ ባህል መሆኑን በየጊዜው እናነጋግራቸው ከነበሩት አረጋውያን ሽማግሌዎች ያገኘ ነው ማስታወሻ ይመሰል እንቁጣጣሽ ባጭሩ የእንቁ እጅ መንሻ ገጸ በረከት ማለት ነው። በሌላ በኩል ደግሞ ጣጣም ይላል እንቁጣጣ ግብርም ይሆናል። ይሄ እንግዲህ ደግሞ አሁን ወቅቱ ደግሞ የግብርም ዘመን በመሆኑ ነው። ትናንት ጀምረነው ዛሬ እያገባደን ነው ያለነው ነገም የምንቀጥለው ሁለት ሺህ ስምንት አመተ ምረት የበርካታ ኢዮቤሉ በዓል አመት መሆኑን ለማስታወስ ነው የፈለግኩት። ጣጣ ብትል እንቁ ለጣትሽ እንደሚባልም አንዳንድ ሰዎች ከዚህ ቀደም ሲናገሩ ሰምተናል። ንጉሴ፣ አዎ ትክክል ትክክል። እንቁጣጣሽ የሚል ስም ያላቸዋሉ፣ መስከረም የሚል ስም አሉ። እና አሁን እኔ ግን በኢዮቤሉ ላይ እንድናተኩር ብዬ ነው ያንን እንደው ሃይማኖታዊውን እና ባህላዊውን ሥርዓት በተመለከተ ወደፊት በዝርዝር የምንጫወትበት ይሆናል እና እንደ አለፍ አለፍ ብለን በዚህ በስምንት አመተ ምረት ምን ምን ታላላቅ በዓላት አሉ። ለምንድን ነው የኢዮቤሉ አመት የኢዮቤሉ ዘመን ነው 2008ን ያላችሁት ቢባል እንደው በነዛ ጉዳይ ላይ እንድንወያይ ፈልጌ ነው። አዲሱ ብዙ ይገርማል። በርካታ አብዛኛዎቹ ከጦርነት ታሪክ ጋር የተያያዙ ቢሆንም በየቤሉ ደረጃ የሚከበሩ ብዙ በዓላት አሏቸው። ለምሳሌ አሁን አስራ ስምንት ሰማንያ ስምንትን ብትወስድ እስከ ሁለት ሺ ስምንት ስትቆጥር አድዋ ራሱ መቶ ሀያ አመት ሆነው። የአድዋ በዓል በኢህአዴግ ዘመን ነው የተከበረው። መቶኛው ግን ቀዝቃዛ ነበር። የአዲስ አበባ መቶኛ አመት ግን በደርግ ዘመን ሲከበር የአድዋ ታሪክ ነበር። አድዋ ድልድይ ላይ ምን ዘመቱ በተባለበት አሁንም ባለው ብረት ድልድይ ልብሳቸው ተሻገሩበት በተባለው ላይ ከአራት ሺህ በላይ አርቲስቶች ተካፋይ ሆነው በብዙ መቶ ሺህ ብር በግማሽ ሚሊዮን ብር የሚወጣ ወጪ ገንዘብ ተደርጎ በርካታ አርቲስቶች የተሳተፉበትን ዝግጅት ከግማሽ ሚሊዮን ብር በላይ ወጪ ሆኗል። ለልብሳቸው ብቻ አባተ መኩሪያ ነው ያዘጋጀው። አባተ መቼም የታወቀ የመድረክ ሰው ነው እና ድንቅ በዓል ነበር ያን ጊዜ ተከብሯል። አሁን በመቶ ሀያኛውም እንግዲህ ይከበራል ብለን ተስፋ እናደርጋለን። ታሪክ ለእኛ ጌጣችን ነው ክብራችን ነው የሚል እምነት አለን እና አድዋ የካቲት ሀያ ሶስት ሮብ ነው የሚውለው ዘንድሮ። እርድ የለውም እንጂ ጥሩ ነው። እርድ የሌለው በዓል ብዙ አይደምቅም በኢትዮጵያ። እንደ ባህል እንደ ልምድ ሆኖ እንዳልከው እርድ ከሌለ ጮማ ካልተቆረጠ በዓሉ በዓል አይመስልም። ለጤና ግን ተስማሚው ቅጠላ ቅጠሉ መሆኑ ተደርሶበታል። እሺ፣ እኛ እናውቅበታለን። ከዋዜማው እንይዛለን ወይ ደግሞ ማግስቱንም እንይዘዋለን። ያው ያው ሰሞኑ እንግዲህ ድሉ ራሱ ያን ሰሞን እንግዲህ ብዙ ጊዜ አይደለም የተከበረውም። ሌላው እንግዲህ አድዋን ካነሳን ጣይቱን ምኒልክን በዚህ ታሪክ ውስጥ እንዳሉ ካስታወስን መቶ አስር ዓመት እድሜ ያስቆጠረው በሺህ ስምንት መቶ ዘጠና ስምንት ዓመተ ምሕረት የተመሰረተው ጣይቱ ሆቴል አለ። ጣይቱ እሱም እንግዲህ መቶ አስር ዓመት ማለት ሆነው ጣይቱ የመጀመሪያው ኢትዮጵያዊ ሆቴል ነው። እኔ አንዳንድ ጊዜ እዚህኛ ሀገር ሆቴል በስቶ ይሄ ሆቴል ይሄ ሆቴል ይሄ ሆቴል ሆቴል ሲሉ እንደው የሆቴል መጀመሪያም ይሄ ነው ብለው ጣይቱን እንዳይረሱ ትፈራለሁ። አንዳንድ ጊዜ ባለፈው ቀጠሎ ደርሶበት ነበር እና ዘንድሮ በሀዘን እንዳይታወስ እንሰጋለሁ። እሺ፣ አዎ፣ ዘንድሮ ያው እንግዲህ መቶ አስረኛ ዓመቱ ነው። ሆቴሉ እንደገና ያው አገልግሎት ጀምሯል። በተሟላ ሁኔታ ነው አይደለም የተሰጠ ምንም መግለጫ የለም። ዳሩ ግን ምሽት የሙዚቃ ፕሮግራም ዝግጅት ነበረው። ቅርብ እሱ ፕሮግራም እንደማይካሄድ አውቅ ያለሁ ለምን እንደሆነ እንግዲህ ወደፊት ይሄ የሚገለጽና የሚታወቅ ነው። እና ይሄ አንዱ የጣይቱ ሆቴል ነው። ገና ሳይሰራ ጣይቱ ሆቴል አዳራችን ነበር፣ ጣይቱ ብጡል እያል እኛም እንግዲህ አሁን ማንጎራጎር ጀምረን

ሰማንያ አመት የሆነው የሚገርም የኢጣሊያ ዳግም ወረራ ነው። ከአድዋ ድል አርባ አመት በኋላ እንደገና መያዝ የሀያ ሰባት ቀን ፋሽስት ኢጣሊያ ኢትዮጵያን ወረረች። እንደገና ደግሞ በዛው በመያዜ የሀያ ሰባት አስራ ዘጠኝ መቶ ሰላሳ ሶስት አመተ ምህረት ወጣች። ከዚሁ ጋር አብረን የምናያይዘው እንግዲህ ሰኔ ሰላሳ ቀን ንጉሰ ነገስቱ ተባበሩት መንግስታት ላይ ያደረጉት ንግግር አለ። እንደውም ሰሞኑን ኒውዮርክ ይሄ በዓል በከፍተኛ ደረጃ ይታሰባል ተብሎ ተነግሮ ምንም አይነት የዜና ሽፋን አላገኘም። እንግዲህ ያዘ አዘጋጆቹ ድክመት ይሁን ወይም ደግሞ ጋዜጠኛው አፍንጫው ወሬ ማሽተት አለበት እሱ መድረስ አለበት ተብሎ ይሁን አልተነገረም። በዓሉ ግን ተከብሮ እንዳለፈ እርግጠኛ ነኝ። አቶ ታደሰ ተገኝ የተባሉ ሰው ከታሪክ መቆርቆር የተነሳ ለምን እንዲህ ያረጋችሁ ለምን አልሰራችሁም ብለው ወቅሰውናል። ወቀሳውን በሁላችንም ስም ተቀብያለሁ። ይሄ ነው አንዱ እሺ ሌላ እንግዲህ አሁንም ሰማንያ ዓመት ልጨምርልህ እንዴት ነው አንድ ሰማንያ ዓመት ጨምረህልን ተራፊውን ባይሆን በሚቀጥለው እንመለስበታለን ንጉሥ እንግዲህ አንዱ ሰማንያ ዓመት ብፁዕ አቡነ ጴጥሮስ ናቸው እሳቸው የተረሸኑት በአስራ ዘጠኝ ሀያ ስምንት ነው እስከ ሁለት ሺህ ስምንት ስትቆጥር ሰማንያ ዓመት ሆነ ምንድን ነው ያሉት ጴጥሮስ ምድሪቱም ሆነች ህዝቧ ለጠላት እንዳይገዛ ገዝቻለሁ ብለው እጃቸውን ታስረው ዓይናቸውን በጨርቅ ተሸፍነው መጨረሻ ላይ የሚናገሩት ቃል አለ ወይ? ሲላቸው ገዳዩ ካራሚነሩ፣ ምንም የምናገረው ነገር የለም ብለው የኪስ ሰዓታቸውን ከቀሚሳቸው ውስጥ አውጥተው አይተው ወደ ሰማይ ካንጋጠጡ በኋላ መለስ ሲሉ ነው ተኩሰው የገደሏቸው። ሰማንያ አመት ጴጥሮስ በአሁኑ ሰዓት ህንጻ ቤተ መቅደስ ተሰርቶላቸዋል፣ ጽላት ተቀርጾላቸዋል። ትልቅ ሰማዕት ናቸው። አቡነ ጴጥሮስን ታውቀዋለህ? ያደግንበት ስቱዲዮ ሬዲዮ፣ እዛ አካባቢ ሀውልታቸው ነበር። ለጊዜው በመንገድና በባቡር ስራ ተነስቷል። ወደፊት በተሟላ ሁኔታ ይመለሳል ብለን ተስፋ እናደርጋለን። እንግዲህ የሚቀጥለው የቅዱስ ጊዮርጊስ ቡድን ታሪክ ነው። ያንን እንግዲህ በሚቀጥለው ላድርገው። አንተም የምትወደው ሳንጆርጅ። መልካም ነው፣ ጥሩ ነው። የሚቀጥለው ምዕራፍ አንድ ከሳንጆርጅ ቡድን ታሪክ ይነሳል። ንጉሴ፣ መልካም አዲስ ዓመት፣ በድጋሜ እንቁጣጣሽ ብለናሃል። አመሰግናለሁ። አዲሱ ለሁላችንም መልካም Bye. አድማጮች ለእኛም ሆነ ለዘመድ ወዳጆቻቸው የእንኳን አደረሳችሁን መልእክቶች አስተላልፈዋል። ውድ የቪኦኤ ሠራተኞች፣ ለጤናችሁ እንደምንከረማችሁ አሉላ ሁለቱ ሶሎሞኖች፣ ሄኖክ፣ ቆንጂ፣ ትዝታ፣ ቴሊ ቴሊ፣ ሌሎችም እንኳን ከዘመን ዘመን አሸጋገራችሁ። ለኢትዮጵያ ሕዝብ በሙሉ አዲሱ ዓመት የእድገት፣ የብልጽግና፣ የሰላም፣ የፍትህ፣ የዲሞክራሲ በአንድ ለአምስት አደረጃጀት አማካኝነት በስፋት የምንታደልበት ዘመን እንዲሆን ከልብ እመኛለሁ። ብዙ ምኞት ልጽፍ እችል ነበር ይላሉ። ግንም መብራት ካጣን አራተኛ ቀናችን ስለሆነ ባትሪ መሞት ጀምረዋል ለአሁኑ ሰላም ሁኑልኝ ምለውናል። እናመሰግናለን። አዲሱ ከዚሁ ከመልካም ምኞት መግለጫ መልእክት ሳንወጣ ዛሬ አንድ ለየት ያለ ነገር ልናደርግ ነው። አለ አዎ፣ አድርገኑ ባናውቅም ዛሬ ግን ለየት ያለ ቀን በመሆኑ፣ ይልቁንም ደግሞ መልእክቱ ከዛሬ በአልፍ የተሻለ ስለሚሆን ግጥም ልናነብ ነው። ያውም ከተመሳሳይ ሰው የተላከ የናፈቀኝ ዜና በሬዲዮኔ ድምፅ በቲቪኤ መስኮት በኢንተርኔት ድረገጽ ሄጄ ስመለከት የሞት ዜናው ቀርቶ ረሃብ ተረስቶ ሃገር ጥሎ መጥፋት ስደትም ተረቶ እሳተ ገሞራው ጎርፎ አደብ ገዝቶ አውሮፕላን መውደቅ መከስከሱን ትቶ የምድር መናወጥ አውሎ ነፋስ ቀርቶ ኃያላኑ ሁሉ እንደ ዋደብ ገዝቶ በአንድ እጁ መሣሪያ በሌላ እጁ ስንዴ ማቀበሉን ትቶ የናፈቀኝ ዜና ብዙዎች ሲራቡ ሌላው ጠግቦ ተፊ በአላፋት ሞት ሌላው ቆሞ አትራፊ የመሆኑ ነገር ታሪክ ሆኖ አብቅቶ የፖለቲካ ሸር ከምድር ላይ ጠፍቶ ዓለም ለልጆቿ እንዳፈጣጠሯ በዝባዥ ዘርፎ በላ ተጠርጎ ካፈሯ እንደ ጥንቱም አዳም እንደ መጀመሪያው ምድር ገነት ሆና ለፍጥረት ማደሪያው የናፈቀኝ ዜና የልጅነት ልቤ ለሰው ተመልሶ ቂምን ሳያሳድር የበደለም ክሶ በዓለም የነገሰው የጸብ ቁጥር ፈርሶ ጥቁር ነጭ ቀዩ ለሰላም ሲቆሙ የናፈቀኝ ዜና ይሄ ነው ባለም። በጣም አሁንም፣ የመጀመሪያው ግጥም ላይ የሰማ ናቸው ከብራስልስ ቤልጅግ ያሬድ በላይነህ ናቸው። ወይስ ነው ልበል፣ ነው? ግድ የለም። በአንቱታውን ቀጥልና ባይሆን እሳቸው ያረሙን። መልካም በአዲሱ ዓመት በዚህ ትናንት አንድ ባል ዘመን እርሳቸው የናፍቋቸው ሁሉ እኛም ይናፍቁናልና አቶ ያሬድን እናመሰግናለን። አዲሱ አቤት ወዳጃችን ንጉሴ፣ ነገርን ነገር ያነሳዋል ይላል። አዎ በነገራችን ላይ እንዲሉ መሆኑ ነው። አሁን የግጥም ነገር ሲነሳ፣ ታዲያ ማን ወይም እነማን ትዝ እንዳሉ አውቃለሁ። እንዲህ ያለ አጋጣሚ ከማያልፏቸው ከፈረንሳዩ ቤተኛችን አስራደው ብጀምር፣ አለምጸሐይ ወዳጆ፣ ቴዎድሮስ አበበ ከዲስ፣ በእውቀቱ ስዩም ከአዲስ አበባም ከዚህም ልል ነው አሁን እዚህ ስለሆነ ኤፍሬም ስዩም ብዙ ናቸው። አዲሱ የኔ የሚባሉ ለየት ያለ ግጥም ያደረሱና አድማጭም አስታውሳለሁ። ከቋሚ አድማጮቻችንና አድናቂዎቻችን ውስጥስ የሜነሶታው ዳንኤል አይረሳም። ግን ይሄ ነገር ማቆሚያ የለውም። ና እናንተ የዚህ ፕሮግራሙ ዋልታና ማገር የሆናችሁ የዝግጅታችን የጀርባ አጥንት የሆናችሁ ሆይ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም በጤና አደረሳችሁ። ዘመነ ፍስሐ፣ ዘመነ ተድላ፣ ዘመነ ፍቅርና እርቅ ይሆንላችሁ እንላለን። የመስከረም አየር ውብ፣ የሙዚቃ ድምፅ ብሩህ፣ የፀሐይ ብርሃን አረንጓዴ ለምለም፣ የእጽዋቶች መልክ ኩል የመሰለ የወንዝ ውኃ ፍሳሽ፣ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ ታላቅ የሕይወታቸው ዋጋ። ቁጣጣሽ ዝግጅታችን እየተገባደደ ነው። እኛም እስክስታውን እያስነካ ነው ነው አዲሱ እንዳልተቻል ክል አድማጮች ሁለታችን ምና እዚህ ላይ ምማረጋቻ አላከልህም ልል ነው። ክቡራትና ክቡራን የምታደምጡት ከ2008 ዓ.ም የራዲዮ መጽሔት ፕሮግራም የመጀመሪያ የሆነውን የዛሬ መስከረም ሁለት ቀን ዝግጅታችንን ነው። አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበ ነን። ስሜ ቴሌ ነው። የኔ የአሜሪካ ዊክ ፕሮዲዩሰር ነኝ። መልካም አዲስ አመት። መልካም አዲስ አመት ላንተም። አድማጮች አሁን ለየት ያለ ሁኔታ በፈጠረው አጋጣሚ ከገዛ አቀናባሪያችን ከቴሌ ላይምባክ ጋር የምናደርገው ቃለ ምልልስ ነው። እግር በእግርም ጥያቄዎቻችንና የቴሌን መልስ ወደ አማርኛ እየመለስን እንቀጥላለን። አዲሱ፣ የእድሜ ልክ የሙያ ጉዞ ነው። እስኪ ያጫውተን ቴሌ፣ ከበርካታ አመታት አገልግሎት በኋላ ጡረታ ልትወጣ ነው። Exactly. Thirty four years I've been here. Since nineteen eighty one I started working as a contractor on the weekends, doing house of the contract in Daropianism and our kotat er, Samani and Ansito, and Hosalasa Arat Tamit Mullain. <speaking> right Jim Gizeno, Bona to Kabito Desra, Casrao debit Melalis Bazuni he would Zemanin Zihansa. Yes, I love cut. Lilatia. በእርግጥ አደጋች እንደሚሆን መገመት ይቻላል ቴሊ ከዚህ ሁሉ ጊዜ በኋላ የአሜሪካ ድምፅ ራዲዮ ስራህን ልታበቃ ነው እስኪ ንገረን የሚሰማህን ምን እንደሚሰማኝ አላውቅም ከባድ ነው በጣም ከእንግዲህ ወደ ሥራ ለመምጣት ይህን በጣም የምወደውንና ተጨንቄ የምሰራውን ስራ ለመስራት የምወዳቸውንና የምጨነቅላቸውን ሰዎች አለማግኘት በጣም ከባድ ነው። ከህይወቴ ጋር እንዲህ የሚጣጣም ስራ ማግኘቴን እጠራጠራለሁ። ስራ ያገኝ ይሆናል ግን ተዋህዶኝና ወድጄው እስራለሁ። ሆይ አላውቅም። ይህን ሳስብ ጡረታ መውጣቴን ሳልወደው የቀሩ አይመስለኝም። ቴሊ ዛሬ የአፍሪካ ፕሮግራም ዋና አቀናባሪ ለመሆን የበቃውን ደሳላይ መኮንንን ጨምሮ በርካታ በጣም ብዙ አቀናባሪዎችን እናሰልጠናል። እስቲ አውራን ዝለሳ አንድ አባባል አለ፣ ልትማር የሚገባህን ነው የምታስተምረው የሚል። እናም ሰዎችን ለዚህ ስራ ሳሰለጥን እኔም ራሴ እየተማርኩ መሆኔን ተገንዝቤ ያለው ደግሞ እውቀትን ለሌሎች ማስተላለፍ የተቀደሰ ምግባር ነው። እነሱ ደግሞ በተራቸው በቀሪ ሕይወታቸው ሲጠቀሙበትና ውጤት ሲያመጡበት ስታይ ታላቅ ደስታ ይሰማሃል። አድማጮች ምናልባት ቴሌ አማርኛውን እየሰማ በእንግሊዝኛ ይሆን የሚመልሰው ሊሉ ይችላሉ። ለሁሉም ወደ ጥያቄያችን እንል። ስለ ናፍቆት እናውራ። ቴሊ ማን ክፉኛ የሚናፍቅ ይመስላል? ደግሞ ጉዳችን ሊፈላ ነው። አዲሱ አድማጮችም ጉዳቸው ይመስለኛል። ራዲዮ መጽሔት ያለ ቴሊ መቼማ አይታሰብማ። እውነቱ እኮ ነው። ሁለታችሁን እናፍቃለሁ ነው ያለው። የራዲዮ መጽሔትማ ዲ ኤን ኤ ውስጥ ነው ያለው። እሽቴ እስቲ ስለ እርካታ፣ በስራ ላይ ስለሚገኝ እርካታ ቀደም ብለህ ጀምረሃልና ገፋ አድርገህ አጫውተን። It's been a treat to sit behind this audio control board and kind of make it happen and try and work with you guys. ከዚህ የድምፅ መቆጣጠሪያ መሳሪያ ጀርባ ተሰይሞ የሚፈለገውን ስራ ማቀላጠፍ ስልጠና መስጠት እናም ቀደም ብዬ እንዳልኩት ከእናንተ ጋር መስራት ለእኔ የየዕለት ልዩ የመንፈስ ምግብ ልዩ በረከቴ ነው። partly i can attribute that to some good radio production i was introduced to when i was up at Towson state university in oh. baltimore እርሱ በከፊል ከልዩ የራዲዮ ፕሮግራም አቀነባበር ሥራ ጋር ከተዋወቅኩበት በሜሪላንድ ክፍለ ግዛት የቦልቲሞር ከተማ ወጣ ብሎ በሚገኘው የታውሰን ስቴት ዩኒቨርሲቲ ያገኘሁት ነው። እዚያ ነው የራዲዮ አቀናባሪነት ስራ የጀመርኩት። በጣም ግሩም አቀናባሪዎች ነበሩ። በተጨማሪም ወዲህ ወደ አሜሪካ ድምፅ በመጣሁ ጊዜ የሥራ እድሉን የሰጠኝና ያስተማረኝ እርሱ ያኔ ዛሬኛ ደሳለኝ ያለውን አይነት የዋና አቀናባሪነት ነበር ኃላፊነቱ እጅግ የተዋጣለት አቀናባሪ ነው ጥሩ አቀናባሪ የሚሠራውን ስራ ያስተማረኝ እርሱ ነው ኢንክሉዲንግ የመጀመሪያውን የአማርኛ ክፍል አቀናባሪ ሊዝ ባን ጨምሮ በጊዜው አንጋፋ የነበሩ ባለሙያዎች አስተምረው በሙያ ኮትኩተውኛል ሊዝ እንዴት የተዋጣላት ባለሙያ ናት! ሙዚቃ ስታቀናብር መቼም ልዩ ነች። ማለዳ የተባለውን የጣቢያውን መክፈቻ ሙዚቃ በዚያ መልኩ ያሰናዳችው እሷ ናች። ከእርሷ ጋር በመስራቴ በጣም እድለኛ ነኝ። እንግዲህ ለዛሬ ወደ ያዝነው መጨረሻ እንሂድ ው እሱ በስፋት ነግሮናል አንጨርሰው አድማጮችም ይህን ከሰሙ በኋላ ስለ ቴሊ ማለት የሚነግሩ ይኖራል አይደለም አሁን ከሰሙት ብቻ ሳይገደቡ ለአመታት የሰሟቸውን ምርጥ ቅንብሮች የሰራው ሰውማ እንደሆነ ከዛ ጀርባ ካሉት ድምጾች ለዚህ ጥርት ያለ ቅንብር ባለቤቱ ማ እንደሆነ ለሚያውቁት ማስታወስ ለማያውቁት በድጋሚ አምጥተናል ታዲያ በመጨረሻው ጥያቄ ለዛሬ ባልነው እንቋጫ የአማርኛው ክፍል የመክፈቻ ድምፅም ነህ ቴሊ ያንተ ድምፅ ነው። የራዲዮ ጣቢያው መክፈቻ ና ለአድማጮች እናሰማ። This is the voice of America broadcasting to Africa. The following program is in Amharic. አመሰግናለሁ። ብታም አሉላ ቴሊን ሙዚቃ ምረጥ ብየው ነበረ። የሚመርጥልን እሱ ነው። ዛሬ የሚመርጥልን እሱ ነው። ቴሊ ሙዚቃ ምንድን ነው የምትፈልገው? Anything from Teddy Afro would be wonderful. ከቴዲ አፍሮ የትኛውም ዜማ ይስማማኛል ብሏል። ለሰዓቱና ለጊዜው የሚስማማ አንድ ዜማ እንምረጥና የቴዲ ማስታወሻ ለአድማጮቻችንም ከቴሊ የተመረጠ ግብዣ አድርገን እናቅረብ። መልካም ምንኤላዊው ዘማ we your

Para ግብዣ የቴሌም ምርጫ ነው እንግዲህ ምርጫ ነው እናመሰግናለን ቴዲ አፍሮንም በጣም እናመሰግናለን እንኳ እንኳን ለአዲስ ዓመት አደረሰ ቴዲ ከቴዲ ዘፈን ወደ ቴሊ ጉዳይ ልንመለስ ነው እኛስ ባልደረቦቹ በተለይ ስራው በቀጥታ የሚያገናኘን የክፍሉ አባላት ምን እንላለን ዛሬ የጥቂቶቻችንን በሌላ ጊዜ ደግሞ ቀሪዎቹን እናስከትላለን ግሩም ተሰጦ ያለው ፕሮዲውሰር ነው በጠንቃቃነቱ ነው የሚታወቀው ዝግጅቶች በጊዜ እንዲደርሱ ስህተት እንዳይፈጠር ሁሌም በትጋት ነው የሚሰራው። ከስራ ባልደረባነቱም በላይ ቴሊ ለረጅም ዓመታት ጓደኛችን ነው። እያንዳንዳችን የሚገጥመንን ደስታም ሆነ ሐዘን ሲጋራን የኖረ ነው። ለሆርን ኦፍ አፍሪካም ሆነ ለቮይስ ኦፍ አሜሪካ የቴሊን ቦታ መሙላት በጣም ከባድ ይሆናል። ቴሊ ስራውን እጅግ በጣም የሚወድና የሚያከብር ንጹሕ የቪኦኤን የአፍሪካ ቀንድ አገልግሎት የሚመጥን ድንቅ ፕሮዲውሰር ነው። እጅግ በጣም ጥሩ ባልደረባም ነው። ለዚህም ይመስለኛል ሁላችንም ቴሌዬ እያልን የምንጠራው። እሱም ሁላችንም በስማችን ላይ ዬ እየጨመረ ነው የሚጠራን። ቴሊን በጣም አመሰግነዋለሁ። መልካሙን ሁሉ እመኝለታለሁ። ቴሊን መጀመሪያ ሳገኘው እኔ እንደማስታውሰው ትግርኛና አፋን ኦሮሞ 1996 ሐምሌ ወር ሲከፍቱ ማለት ነው ስራ ስንጀምር ቴሊም ከነበረበት የእንግሊዝኛ ክፍል ሲመጣና እኛ ስንጀምር ነው የተገናኘ ነውና፣ አዳዲሶች ነበርን አብረን ጀመርን ማለት ነውና ለ19 ዓመት አብረን ተጉዘናል። አሁን ቴሊ በጡረታ ሊሰናበተን ነው። ጥሩ ነገሮችን እመኝለታለሁ። ምንያፈወርቅ ከትግርኛ ክፍል ምን ያ ራሱን አስታውቃለች። ሌሎች ባልደረቦቻችን የቀደሙት ለቱ አልተናገሩም። መጀመሪያ ትዝ ተበላቸው ነበረች። እሷን የተከተለው ደግሞ ሌላው ባልደረባችን ሰለሞን አባተ ነው እንዳልኑ ቀሪዎቹም በሌላ ጊዜ እናመጣቸዋለን። እንግዲህ ኢትያቤባሽ ሬ መቼም የእንቁጣጣሽ ዜማ አለፈልህ ልበልህ፣ አደማጮች አለፈላቸው፣ ሁለቱም ያስኬዳል። ሰሞኑን ሁሉ የእንቁጣጣሽ ዜማዎች ይቀራሉ ብለ ይቀጥላሉ። ተስማሚ ተስማሚ ነገር ለምረጥ እንሞክራለን። እስከ መስቀል መዳረሻ እንግዲህ አዲሱን አመት የሚመስሉ አዲስ አዲስ የሚሸቱ ዜማዎችን ከሀሳብ ከፕሮግራሞች ጋር እናቀርባለን። ሶስት ታዋቂ የመድረክ ሰዎች ባለፈው አዋይተን ነበር የቲያትር ወጎች በሚል በጀምር ነው። በዚህ ተከታታይ ውይይት ታዲያ አንድ አንጋፋ የትያትር ሰው ትውስታ ነው ለዛሬ የሚዘክረው። ይህ አንጋፋ የትያትር ሰው ዛሬ በህይወት ባይኖርም በህይወት ዘመኑ ያከናወናቸው ብቻ ሳይሆኑ በቀልዳ ቀልድ ለዛቸው የኢትዮጵያን ትያትር በማስተዋወቅና የማይደርስበት ቦታ በማድረስ ጭምር የሚታወቅ ሰው ነው። መላኩ አሻግሬ። መላክ አሻግሬ ሲባል ሁሉ ጊዜ ትዝ የሚለን ሽፍንፍን ነው። ትዝ የሚለ ይነሳል። እዚህ ውይይትም ላይ ሆነት ብል አላየትም እኔ ግን አዲሱ ጥያቄ ነው። ጀመኑና ጥያቄህን ሰንዝር እስቲ በኢትዮጵያ የቲያትር ጥበብ ያለውን ይዞታ ስንወያይ ቆይተን ልክ ወደ መላኩ አሻገሪን ወደሚመለከተው ውይይት ጎራ ስንል ነው ያቆምነው። እንግዲህ ከዚያው እንጀምራለን። እየተዳከመ ያለ የቲያትር ባህል በወጉ በቅጡ እየተያዘ አይደለም ያላችሁትና በቁጭት የምትገልጹት የቲያትር ጥበብና መድረክ ምናልባትም ብዙ ያነጋግረናል። ሀሳቡን ፈንጠቅ ለማድረግ ለመጀመር ያህል እንጂ በዚህ መድረክም አንቋጨውም። ምናልባትም ሌሎች የሚመለከታቸውንም ለማሳተፍ ሌላ ሰፊ ውይይት መነጋገር የሚጠይቅ ነውና ያን ለመጀመር በር ይከፍታል። ተስፋዬና ሽመልስ በጣም የቅርባችሁ የቲያትር አዝማችሁ ምናልባትም መንገድ ያሳያችሁ በቀልዳቀልድ ለዛ ተነግሮ ማያልቅ ታሪክ ያላቸው በተደጋጋሚ የምሰማቸው ናቸው። የሚያነሳቸኋቸው መላኩ መላኩ አሻግሬን ታሪክ፣ አድማጮች በወግ የሚገለጹትን ነገሮች የተወሰኑ ቢካፈሉ ጋሽ መላኩ እንደ ቀንጌታ የወፍታይ ንጉሴ ሊከበር ሊወደድ እና ሁል ጊዜም ስሙ ተነስቶ ሊነገር የሚገባው ባለሙያ ነው። በክፍላተ ሀገር እየዞረ አዲስ አበባ በሚመጣበት ጊዜ ባለሙያዎች ሰብስቦ እያሰለጠነ የሱ ግርፍ የሆኑ ባለሙያዎች አሁን የደረሱበትን ቦታ የት እንደሆነ በተስፋዬ ገብርሃና በነ ሽመልስም በነ አልም ፀሐይ ልናይ እንችላለን። እና እሱ ያላደረገው ነገር የለም። ተውኔቶችን ይዞ ወደ ውጭ ወጥቶ ለህብረተሰብ ማሳየት፣ ትያትር የማይታወቅበት ቦታ የማይታወቅበት ቦታ እና እሱም ራሱ እየተወነ ልዩ ቦታ ሊሰጠውና ሊከበር የሚገባው ሊረሳ የማይችል ሰው ነው። አንድ የነ ተስፋዬ ቲያትር ሲታይ የአድራሻ ስህተት ነበር። እና ምንድን ነው ለተስፋ የሄድኩ እና ነገርኩት። እነ ጋሽ መላኩ በር ላይ ልቆም አልኩት። በር ላይ ቆሜ እኛ ነው የሚመስሉት፣ አፍሪካን አሜሪካን ናቸው። አዎ ልፍ ሲሉ እዚህ ነው እዚህ ነው ላለ የሚያወራው ብሎ የሚያወራሱ ነው ላለ ጋሽ መላኩ። ክፍለ ሀገር ስንሄድ ምንም ምንም በሌለበት ቲያትር እንዴት ለህዝብ መስጠት። ቢራ ረጅም ጊዜ ቆይቶ የመጣበት ሀገር አለ እና እዛ ዛፉ ስር ተጋርዶ ነው ቲያትሩ የሚታየው። ለመጀመሪያ ጊዜ በጣም በርካታ ህዝብ። ማለት አንድ ጡትን የሚቀጥለው ደግሞ ሁለት ጡትን ሙሉ ሰርቶ እንደሚመጣ ለህዝቡ ገለጸ። አንድ ጡት የቲያትሩ ስም ነው። አንድ ጡት የቲያትሩ ሁለት ጡት ገና የሚቀጥለው አመጣለሁ። በቃ እንዲህ አይነት ሰው ተነሳሽነት ካለው በቃ ምናምን አለና ያው ቲያትሩ ሊጀምር ሲል ቢራው መጣ እና አንዱ መጣና ቢራ ቢራ ቢራ አላቸው ማለት ነው ተነስተው ጠቅላላ ሄዱ፣ እና ስድስት ናቸው ሰባት ቀሩ። አያቸው ሲያይ በቃ ሌሎቹ ሄደዋል። አይደለም ሁለት ወጥ ግማሽ ጡት አላመጣም። ተስፋዬም ደግሞ በብዛት የሚያውቀው ብዙ ነገር አለ። እንደዚህ እያለ ነበረ ቲያትርን በየሀገሩ እያዞረ ቲያትር ምን እንደሚመስል ለህዝቡ ያሳየ ነበር እና ትዝታ ይኖረዋል ብያ አራለው። ኩያማችም ስለሆነ ያየጋሱ ብዙ ነው። እዚህ ከገጠመኞቹ ጋር አንዳንድ ቅድም ጋሽ ደቤ ብሎታል። የሆነ ቦታ አለምጻ ጋብዛን ሄደን ቲያትር አየን እና እንደ ምን አለ፣ እዚህ እንኳን ሌላው ቀርቶ ጠራጊ ባረጉን በቃ። እኔና ሽመልስ ሲን በተቀየረ ቁጥር እኔ ግመል ነው ያልኩት፣ ግመል ያ ነበር እና ግመል፣ ፍየሎች ምናምን ይመጣሉ፣ ተራቸውን ጠብቀው ይገባሉ፣ ይወጣሉ እና እንደዚህ እንደ ቅመል እንኳን መሰልጠን አይጧን አትርሳት። እና በጣም የሚገርም ነው። ሽሜ ትልቅ የቤት ስራ አለበት። በዚህ አጋጣሚ ለመናገር ዲቪዲው ተገዝተዋል እና አንድ ወርክሾፕ ነገር ቲያትር ቤቶችን መብራት ቀይርልኝ ስትለው መብራት ክፍል የሚሰራው እዛ ይሄ ለቅዳሜ ቲያትር ነው አይነሳል ችን ነገር ታመጣ እሱ ምድር ቤት ነው ማን ያውጠዋል እንደዚህ እዛ ግን ተአምር ነው የታየው እና የአንድ ዲቪዲያ ሳይተ የሆነ ነገር በትያትር ለውጥ የሚመጣበትን ፈቃደኝነቱ ካለ ያንን ታደርጋለን። በዚህ አጋጣሚ ጋሽ መላኩ ጋር ስኔን ሶፋ እንሸከማለን። ወንበር ራሱ ተመልካቹ ይዞ ይመጣል እና አንዴ ሽፍንፍን ሲሰራ ጋሽ መላኩ ስ ነው ነው የሚሰራው ሲገባ ውሻዎች ይጮሀሉ። ኧረ እነዚህ ውሾች እባካችሁ እንደ ምናምን እያለ ነው እና የውሻዎች ድምፅ ካሴቱ ጠፋ። ተደናገጡ። ምን ይደረግ ምናምን ሲባል በቃ እኔ እንደ ውሻ ጮሀለሁ አለ አንደኛ እና ውው ይላል። በቃ ጥሩ አንተ ደጋግመ እንደዛበን በል፣ እኔ እገባለሁ ብሎ በቃ ተበሳጭቷል። ልክ ሲገባ አነሰ ድምፅ ልጁ ሲል አንደኛው ልጅ ለማገዝ እ ትንሿን ሸን ዝም ይበላል። የጣለው ልጅ ነው ደግሞ ያን ትንሿን ዝም ይበላል። እና አሁን እንደዚህ ተሰብስበ ተራን ትጠብቃለ። መድረክ ጀርባ እዛም እናወራለን። ስለ ማታ አመሻሻችን ማንቼ አርሴ ምናምን እየተባለ ኳስ የሚወደው የሚያወራ ና ተራ ተራ ደረሰ ሮጦ የምትገባበት አጋጣሚ ያለ ነው። እንደዚህ እንደዚህ አይነት ነገሮች ያጋጥማሉ። አንዴ ደግሞ ቲያትር ሲሰራ ልጁ መጨረሻው ትዕይንት ላይ ሽጉጥ አውጥቶ ልጅቷን መግደል አለበት። ቢጠበቅ ምንም ነገር የለም ጋሽ መላኩ ቢጠበቅ ምንም የለም። ምንድነው ሲባል፣ ሽጉጡ ረስቶ ገብተዋል። ልጁ ዲያሎጉም ጨርሶ በቃ ልጅቷ ትደግማለች። ምን ስትል ወደ ህዝብ እኮ ነው መስኮቱን ገብቶ እነቃ

የጅማ ቀበቶ የሚባል ስም የተጻፈበታል። ትልቅ ቀበቶ ነበረ። ወገቡ ላይ ኮቱን ያወልቅና ከተማ ውስጥ ይዞራል። ሰላምናችሁ። ዛሬ እኮ ትያትር አለ። መላኩ አሻገር ያወቃቸው ቲያትር እኮ አለ ዛሬ። እዚ ምን ገቡ? ከቲያትር ቢራ ያስበልጠው ቢራ ይጠጣል። ምን ዋጋ አለ። አሁን ከቲያትር እንደው ቢራ ይበልጣል። መላኩ ትልቅ ሊነገርለት የሚገባ እንደው፣ ወደፊት እድሜና ጤና ይስተን አንድ ትልቅ ነገር ለስሙ መስራት ያስፈልጋል። ምክንያቱም

ትልቅ ትልቅ አስተዋጽኦ አለው፣ ጋሽ መላኩ። እነዚህ እነዚህ ነገሮች ተስፋዬ ከተናገርከው፣ ሁለት ነገር አለ። አንድ ጋሽ መላኩ ወይም አቶ መላኩ አሻግሬ ብቻ ሳይሆን ሆን ሌሎችም እንደዚህ የሚታወሱበት የተለየ ዝግጅት ልታደርጉ ይገባል፣ እና ይሄ የእናንተ ኃላፊነት ነው። ምናልባት ደቤ በማስተባበሩ አለም ፀሐይን ጨምሮ ሽሜ፣ ግን እንዲህ ባለ ውለታዎቻችሁ ናቸው። አሁን ቅድም ደቤ የናውላቸውን ውላቸውን እያየን ስንታከክ እንደው እነሱን መምሰል እንዳይመስልብን እያለ በአክብሮ ሲገልጽ መላኩ እንዴት ነው የምታስታውሰው? ከዛ ደግሞ በተረፈ በሚታወሱበት መንገድ በቂ ማስታወሻ ተሰርቶላቸዋል። እራሱ የትላንት ዝታችን ወጋየሁ ለቲያትር የተፈጠረው እና ይሄ ነገር በእውነቱ ሊደረግ ይገባል። እዚህ ሀገር ጥሩ ነገር ጀምረዋል አስታውሳለሁ። እነ ታማኝ ሌሎችም ተሰባስበው አሁን ተስፋዬ ለማና እንደዚያ አክብረዋል። እና እንዲህ አይነት ነገር መለመድ አለበትና ተስፋዬ ጥሩ ሀሳብ ነው ያመጣኸው፣ ግፋበት አስተባብራችሁም ሁላችሁም እንደ አንዳንድ ነገር ብታደርጉ ይገባል። ይህን ለማለት ነው። በኔ በኩል በቲያትር ጥበብ ውስጥ የጎላ ስፍራ ያላቸው ከጥበቡ ጋር ስማቸው የሚነሳ ሰዎች ናቸው። ምናልባትም የቀልድ አቀልድ ለዛው የጎላበት ታሪኮች ናቸው። ቁጥር የሌላቸው ወጎችን ሰምቻለሁ። ምናልባትም ራሱን ችሎ በሌላ ፕሮግራም ማምጣት ሊኖርብን ይችል ይሆናል። ውይይታችን ይቀጥላል። ሁለት የመቋጫ ሀሳቦችን ከእናንተ ጋርም ከአድማጮችም ጋር ለመተው በመልአኩ አሻገር ያነሳናቸው ታሪኮች በሌላ ፕሮግራም እንመለሳለን። ቲያትራ ዛሬ ያለበትን ሁኔታ የሚመለከት ምናልባትም መፍትሄ የሚያመላክት ቀጣይ ውይይት የሚመለከታቸውን ክፍሎች የሚያሳትፍ ውይይት እናደርጋለን። የስቱዲዮ ሳብ ማብቃቱ ውይይታችን እንቋጫለን። ደበበሸቱ ሽመልስ አበራ፣ ተስፋዬ ገብረሃና፣ አዲሱ እግዚአብሔር ይስጥልን እንላለን። ተስፍሽ በጣም እናመሰግናለን። በስልክ ረዥም ሰዓት ያዝነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ እንደዚህ በክብር በዚህ ትልቅ ሬዲዮ ጣቢያ ላይ በመቅረቤ በጣም ደስ ብሎኛል። በነበረኝ የአሜሪካ ቆይታ በጣም ደስተኛ ነኝ። ለአስተናገዱኝ ሰዎች በሙሉ ጓደኞቼ ስም ጠርቼ ስለማልችል በሙሉ በጣም በጣም እግዚአብሔር ስትልኝ አመሰግናለሁ። ለሙያውና ለሙያተኛው ክብር ሰጥታችሁ በዚህ ጉዳይ ላይ እንደ ጋዜጠኝነታችሁ ህብረተሰቡ የሚፈልገውን ነገር ማግኘት አለበት በሚል መንፈስ ሙያውን አክብራችሁ እኛንም ስለጠራችሁና ስለአወያያችሁን በእውነት ዜር አሉላንም አዲሱንም ከልብ እናመሰግናለን። ክብራችን ደግሞ በድምጽ ነው የምሰማችሁ የነበረውና በአካል አግኝቼ ከእናንተ ጋር ይህን ውይይት ስላደረግኩኝ በተለይ በመወደው ሙያ አባቴም በሞተበት ሙያ ቤተሰቤም እናቴንም ጨምሮ በዚሁ ሙያ ውስጥ ስለሆኑ ያለፉት ይህን ሙያ ሲነሳ ሁሌ ደስ ይለኛልና በዚህ ሙያ ላይ ተጠርቼ እንወያ ስለጋበዛችሁኝ በእግዚአብሔር ስም አመሰግናለሁ። ደስ ብሎናል። ውይይቱ አልተቋጨም ወይም አላለቀም። ይልቁንም ዋናውን የቲያትር ወጎች የሚለውን ተከታታይ ዝግጅታችንን ገና አልጀምር ነው ማለት ይቻላል። ለተከታዩ የራዲዮ መጽሔት ተይዟል። የእንቁጣጣሽ ዝግጅታችን እየተገባደደ ነው። በቀደመ ፕሮግራማችን ቃል በገባ ነው መሰረት አዳዲስ ሀሳቦችን፣ አዳዲስ ውጥኖችን፣ ምን ማድረግ ምን ተለውጦ ማየት ትፈልጋላችሁ ከሚለው ጥያቄያችን ጋር ባቀረብነው ፕሮግራም የበርካቶች አስተያየት ደርሰውናል። ዛሬ የበዓል ዝግጅት ሆነና የተወሰኑትን ነው ያቀረብ ነው። በምሳሌነቱ ሊጠቀስ የሚችል ሌላ አድማጫችን የላኩልን ደብዳቤ ከእጃችን ገብቷል። ስራቸውን እንደው በመጠኑ ፈንጠቅ ማድረግ ያለብን ይመስለኛል። የሚቀጥለው ለመመለጥ አርባ የሚደርስ የፈጠራ ስራዎቻቸው ባለቤትነት በዚህ በዩናይትድ ስቴትስ የተሰጣቸውን መረጃ አድርገው አስደግፎ ነው ያቀረቡልን። እንግዲህ አድማጮች ቃል በገባ ነው መሰረት እንግዳችንም በኢትዮጵያን በአሜሪካ ፕሮግራም ሰፋ አድርገን እናዋያቸዋለን። እና እስከ ማጠቃለያ ዜና ፍጻሜ ድረስ ከዚህ የእንቁጣጣሽ ዜማ ጋር እንተዋችሁና ለስንብቱ እንመለሳለን። አሉላ አቤት እንኳን አደረሰ እንቁጣጣሽ፣ አዲሱ እንኳን አደረሰ ቆይ ሆይ የጋሻ በራ ሞላ ወይም ስልሽ ለምሴ ይቀጥላል አበባዬ ሆይ ባልንጀሮቼ ቁሙ ቤት በእንጨት ሰብሬ ቤት ስሰራ እንኳን ቤት እና የለኝም አጥር ከደጅ አድራለሁ ኮከብ ስቆጥር፣ ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ። እናቴን ጥሯት a samtado machanato Gott hat dich hier dia bewahrt, aber wir bewahren es dir Chaji, you sha shave, it زمان يا زمان سمعني زمن سيدي الكار سمعني يا سيدي الكارتل بو بو አሁን የዜና ማጠቃለያ ይነበባል። ጀርመን የስደተኞችን መጉረፍ ለመገደብ ስትል በጊዜያዊ መልክ ከኦስትሪያ ጋር በሚዋሰነው ድንበሯ ላይ የፓስፖርት ማለት የይለፍ ሰነድ ቁጥጥር ጀምራለች። ጀርመንና ኦስትሪያ በቅርቡ ስደተኞችን ለማስገባት መስማማታቸው ይታወቃል። ከኦስትሪያ ወደ ጀርመን የሚያመራው የባቡር አገልግሎትም ዛሬ ተቋርጦ ውሏል። ግሪስ ጠረፍ ላይ የተሳፋሪዎች ጀልባ የተሳፋሪዎች ጀልባ በመገልበጡ ቢያንስ 28 ስደተኞች እንደሰመጡ የግሪስ ባለስልጣኖች ዛሬ ተናግረዋል። የደቡብ ሱዳን መንግስትና አማጽያን እንደ አውሮፓ አቆጣጠር መስከረም 29 ቀን ከ16 ቀናት በኋላ ማለት ነው የተባበሩት መንግስታት ድርጅት በሚያደርገው ጠቅላላ ስብሰባ ጎን ለሚካሄደው ልዩ ስብሰባ ከፍተኛ ባለስልጣኖች እንደሚልኩ ገልጸዋል። የህንድ ፖሊሶች ፍንጂዎችን ህገወጥ በሆነ መንገድ መጋዘን ውስጥ በማስቀመጥ የተጠረጠረ ሰውን እየፈለጉ ነው። ፍንጂዎቹ ፈንድተው በትንሹ 89 ሰዎች አልቀዋል። አንድ መቶ የሚሆኑት ደግሞ ቆስለዋል። ፖሊሶች እንደሚሉት ሰውየው ጉድጓድ ለመቆፈር ለህንፃ ስራ፣ ለማዕድን ቁፋሮ የሚያስፈልጉ ፈንጂዎችን የማስቀመጥ ፈቃድ ቢኖረውም ነዋሪዎች በሚበዙበት መንደር ምግብ ቤት አጠገብ ማስቀመጡ ህገወጥ ነው። ፍልስጥማውያንና የእስራኤል ፖሊሶች በአይሁዳውያን አዲስ ዓመት ዋዜማ ላይ ኢየሩሳሌም በሚገኘው አልአስካ መስጊድ ግቢ ውስጥ ተጋጭተዋል። ግጭቱ የተጀመረው መስጊድ ውስጥ መሽገው በፖሊሶች ላይ ድንጋይና ሮኬትን ይወረውሩ የነበሩ ፍልስጤማውያን ለማሳደድ ፖሊሶች በገቡበት ወቅት እንደሆነ ተዘግቧል። የእስራኤል ፖሊሶች በወጣት ፍልስጤማውያን ላይ እምባስ መጭ ጋዝ ተኩሰዋል። አእምሮን የሚያስት ፈንጂዎችንም ወርውረውባቸዋል። መስጊዱን በባለ አደራነት የምትቆጣጠረው ዮርዳኖስ የእስራኤልን ተግባር አውግዛለች። ከመካከለኛው ምስራቅ በከፍተኛ ጥንቃቄ መያዝ ካለባቸው የተቀደሱ ቦታዎች አንዱ የሆነው መስጊድ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በ19 በ22ና በ5 ሜትር ባንዶች የሚያሰማውን የዛሬ አንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅት፣ በምድበኛው ደግሞ ከምሽቱ 3 ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስከምንገናኝ፣ አሉላ ከበደና ቴሌ ላይም በትንዘን እኔም አዲሱ አበበ ሰላም መልካም አዲስ ዓመት።